ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምናመሻችው ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን። በምሽቱ የጋቢና ጉዞ የኢትዮጵያና ሶማሌላንድ ራስ ገዝ አስተዳደር ግንኙነትን እንቃኛለን። በፖለቲካ እውቅና የሶማሌላንድ አስተዳደር ኢትዮጵያ ውስጥ የዲፕሎማቲክ እልውና የለውም። የህዝብ ግንኙነት ጽህፈት ቤት ነው ያላቸው አቶ መለስ አለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። ኢትዮጵያ በበርበራ ወደብ ላይ የምታደርገውን ኢንቨስትመንት አስመልክቶ ኢትዮጵያ መንግስት የበርበራን ኮሪደር ለመጠቀም የመንገድ ልማት ያከናውናል፣ ከሶማሌ አስተዳደርም ጋር ይሰራል። ግን አሁን ያልከውን የመቶ አሀዝ እና አጠቃላይ መረጃ በተመለከተ አሁን ጊዜው ገና ስለሆነ መረጃ መሰረት ይቸግራል። ግን በሂደት ላይ ያለ ነገር ነው። የጀርመንና የጣሊያን የሀገር ውስጥ ሚኒስትሮች አፍሪካውያን ወደ አውሮፓ የሚያደርጉትን ገደብ የለሽ ፍሰት ለማስቆም ይረዳ ዘንድ የአውሮፓው ህብረት በኒጀር በኩል ወደ ሊቢያ የሚያስገባውን ድንበር ለመዝጋት እንዲጥር በመወትወት ላይ ናቸው። መንገዱ ምን ይመስላል? ኒጀር አላቋረጥ ነው። ቻድ የሚባል አለ። በሱዳን አድርጎ ከኢትዮጵያ ወደ ገዳሪፍ የሚባል አለ። ከገዳሪፍ ወደ ካርቱም፣ በካርቱም ደግሞ በቻድ የሚባል አለ። ቻድ ደግሞ ሊቢያ ነው የሚገባው። በዛሬ ጋቢና እነዚህን ፍልሰተኞች አሳፍረን ስለዚህ አስከፊ የስደት መንገድ ይገልጹልናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። በኒውዮርክ ከተማ እምብር ታይም ስኩዌር አንድ አሽከርካሪ ተሽከርካሪ በብዛት እግረኞችና ጎብኚዎች ባሉበት ጎዳና አደጋ ደረሰ። የደረሰውን ጉዳት አስመልክቶ መረጃ እንደደረሰ እናቀርባለን። ፖሊስና የአስቸኳይ ጊዜ ሰራተኞች ስፍራውን አጥረዋል። በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አወዛጋቢ አድራጎቶችና ንግግሮች መዋለ መዳቢዎችን በማሳሰባቸው ምክንያት የዩናይትድ ስቴትስ አክሲዮኖች የዶላር ዋጋና የመንግስት ግምጃ ቤት ቦንድ ዋጋ መቀነሱን ተከትሎ ዛሬ የአውሮፓና የእስያ አክሲዮን ገበያ አቆልቁሏል። ትላንት ዋናዎቹ የዩናይትድ ስቴትስ አክሲዮን የአክሲዮን ሰንጠረዦች በአንድ ነጥብ ስምንት ከመቶ ሲቀንስ ዶን ጆንስ ኢንዱስትሪያል አቬሬጅ የተባለው ደግሞ በሶስት መቶ ሰባ ሁለት ነጥብ ቀንሷል። በሌላ የዩናይትድ ስቴትስ ዜና የፎክስ ኒውስ የዜና ድርጅት ዋና ስራ አስኪያጅና ተባባሪ መስራቹ የነበሩት ሮጀር ኤሊስ በሰባ ዓመታቸው አረፉ። ኤሊስ ለ20 ዓመታት የፎክስ ኒውስ ዋና ሥራ አስኪያጅ ሆነው ከሰሩ በኋላ ባለፈው ዓመት በጣቢያው ሴት ሠራተኞች ላይ ወሲባዊ ወከባ አድርሰዋል ተብለው ተወንጅለው ከሥራ እንዳሰናበቷቸው ይታወሳል። የናይጄሪያ ጽንፈኛ ቡድን ቦኮ ሀራም ሽብርተኞች ከሁለት ዓመት በፊት ከጠለፉት ተማሪ ልጃገረዶች መካከል አንዷ አመለጠቻቸው። የፕሬዝዳንት ሞሐመድ ቡሀሪ ቃል አቀባይ ልጅቱን ወታደሮች አግኝተዋት ወደ ዋና ከተማዋ ወስደዋታል ብለዋል። ከሁለት ሳምንታት በፊት ከመንግስቱ ጋር በተደረገ የእስረኛ ልውውጥ ድርድር ሰማኒያ ሁለቱ የቺቦክ ልጃገረዶች መለቀቃቸው ይታወሳል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ካድማ ስንሻገር እንላችኋለን። ጋቢና ቪኦኤ ሌስ ክሮስ ቦንደሪስ ቱገር የሰሜን ሶማሊያዋ ከፊል ራስ ገዛ አስተዳደር ሶማሌላንድ እንደ ሀገር እውቅና ለማግኘት በመጣር ላይ ትገኛለች። ኢትዮጵያ ለሶማሌላንድ እውቅና ለመስጠት የመጀመሪያዋ ሀገር አልሆንም የሚል አቋም እንዳላት የመንግስቱ ባለስልጣናት ያስረዳሉ። ሰፊ የሕዝብ ቁጥር ኖሯት የባህር በር አልባ የሆነችው ኢትዮጵያ የተለያዩ የወደብ አገልግሎቶችን የምትሻ ሲሆን የበርበራ ወደብን ለማልማት ከሶማሌ ላንድና መሰረቱን በተባበረው አረብ ኤምሬትስ ያደረገ ድርጅት ጋር ስራ ለመጀመር እየተንቀሳቀሰች ነው። ኢትዮጵያና ሶማሌ ላንድ በፖለቲካ እውቅና፣ እንደዚሁም ደግሞ የወደብ አማራጭን በመጠቀም በሚገኙ የተሳሰሩ ጥቅሞች ያሏቸው ግንኙነቶች ምን ይመስላሉ? የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለምን አነጋግሬአለሁ። ኢትዮጵያ የሶማሌላንድን በተመለከተ ያላት አቋም የቆየ ነው። የሶማሌላንድ አስተዳደር ራሱን እንደ ሉዓላዊ ሀገር እውቅና እንዲያገኝ ጥረት ያደርጋል። ኢትዮጵያ ይህን በተመለከተ ያላት እስከ ዛሬ አቋም የመጀመሪያው ሀገራት አቶ ነው ይህን አይነት እውቅና ለመስጠት ነው። ይሄ ሶማሌላንድ በተመለከተ ከዛም በተጨማሪ ሌሎቹንም የሶማሌላንድ የሶማሊያ ግዛቶች ፌዴራል ግዛቶች በተመለከተ ኢትዮጵያ ከሶማሌላንድ እውቅና ውጭ በውጭ ጉዳይ፣ መከላከያ፣ ኢሚግሬሽን እና ፋይናንስ የተለየ ግንኙነት እንደማታደርግ ክቡር ጠቅላይ ሚኒስትር ኃይለማርያም ማርያም ደሳለኝ በቅርቡ የሶማሌ ፕሬዚደንት መሐመድ አብዱላሂ መሐመድ ቅጽል ስሙ ፎርማጆ አዲስ አበባ ጉብኝት ባደረጉበት ጊዜ የገለጹት ነው። ይሄን ያለው። ከዛ በተረፈ ኢትዮጵያ ለውጭ ምርቶቿ ወደ ሀገር ውስጥ ለምታስገባቸው ውሶች አማራጭ ወደቦችን ትፈልጋለች። የፖርት ሱዳን እንጠቀማለን። ጅቡቲ ለረዥም ጊዜ ስንጠቀምበት የቆየን ነው የላሙ ፕሮጀክት ሲጠናቀቅ ደግሞ በተመሳሳይ እንደዚሁ የሞንባሳ ወደብን እንጠቀማለን። እና በርበራን በተመለከተ ምንድን ነው የበርበራን ፕሮጀክት የበርበራን ኮሪደር ለማልማት ጥረት እየደረገ ነው። ያ ግን ገና ጅምር ነው። ጅምር ነው ግን እየሰማን ያለ ነው። የተለያዩ የመገናኛ ብዙኃን መቀመጫውን በተባበረው አረብ ኤምሬትስ ያደረገ ዲፒ ወርልድ የተባለ እንደዚህ ወደቦችን በመገንባት ና በማስተዳደር የተሰማራ ድርጅት ጋር በመሆን 19 በመቶ የሚሆን ድርሻ የኢትዮጵያ መንግስት እንደገዛ ነው የተገለጸው። ይሄን በማስመልከት እናንተ ያላችሁ ድርሻና የምታፈሱት ገንዘብ ምን ያህል እንደሆነ ቢገልጹልን ካለ። እንግዲህ አንተ ያልከውን ዜና በተመለከተ እኔም መረጃውን ከጥረገጽ ለማግኘት ሞክራል። የኢትዮጵያ መንግስት የበርበራን ኮሪደር ለመጠቀም የመንገድ ልማት ያከናውናል፣ ከሶማሌላንድ አስተዳደርም ጋር ይሰራል። ግን አሁን ያልከውን የመቶ አሀዝ እና አጠቃላይ መረጃ በተመለከተ አሁን ጊዜው ገና ስለሆነ መረጃ መሰረት ይቸግራል። ግን በሂደት ላይ ያለ ነገር ነው። ሌላኛው ጉዳይ የሶማሌላንድ ሪፐብሊክ በአዲስ አበባ ቋሚ የዲፕሎማቲክ ልዑክ ማቋቋሙን የሚያሳይና የኢትዮጵያ መንግስት ደግሞ ቦታ ወይም ቤት ለዚህ ተቋም መስጠቱን የሚገልጹ ሁኔታዎች አሉ። ይህንም በተመለከተ የኢትዮጵያ መንግስት አዲስ የሰጠው ቦታ መሬት ወይም ደግሞ ህንፃ አለ። የሶማሌላንድ አስተዳደር ኢትዮጵያ ውስጥ የዲፕሎማቲክ ህልውና የለውም። የህዝብ ግንኙነት ጽሕፈት ቤት ነው ያላቸው። ስለዚህ በህዝብ ግንኙነት ነው የምትነጋገሩት። ታዲያ ለምን ቋሚ ዲፕሎማቲክ ልዑክ የሚል ታፔላ ተለጠፈ? በሚል በተለያዩ የሶማሌ መገናኛ ብዙኃን ይሄ ሁኔታ ደግሞ በበርበራ ወደብ ጋር ካለው ኢንቨስትመንት ጋር የተያዘ እንደሆነ የሚገልጹ አስተያየቶችን ስንሰማ ቆይተናል። ከእናንተ መስማት ስለፈለግን ነው የእናንተ አስተያየት ምንድን ነው? እዚህ ላይ አሁን ያልከውት ሆኖ አስተያየት ተጨባጭነት ያለው አይደለም። ተለጠፈ ያልከው ታፔላ በተመለከተ ቀደም ሲልም የነበረው ታቤላ ወደዚህ ወደ ቦሌ መረሚያ አካባቢ የህዝብ ግንኙነት ጽህፈት ቤት ነው የሚለው። አሁን በሪፐብሊክ ኦፍ ሶማሊላንድ ፐርማነንት ዲፕሎማቲክ ሚሽን አዲስ አበባ የሚል ነው ከፎቶ ጋር፣ ቀይ ህንፃ የሚታይ የተለጠፈው ያለው። ይሄንን ለማጣራት ነው ከእናንተ ጋር። የሶማሊላንድ አዲስ አበባ ያለው ውክልና የህዝብ ግንኙነት ውክልና ነው፣ ለይዘን ኦፊስ ነው። እዚህ አማርኛው በደንብ ከገለጸው መልካም ግን። የሶማሊላንድ ላይዘን ኦፊስ ነው ያለው። በጣም ነው የማመሰግነው። አቶ መለስ ዓለም የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ ለሰጡን ማብራሪያ አመሰግናለሁ። አቶ ሄኖክ አንተንም ቪኦኤንም አመሰግናለሁ። helow jigjiga helow goday helow qabri dahar helow dhagax buur helow diridhabe helow shimil gabina v o a gaina gabina gabina waxaad dhegaysanaysaan gabina v o a gainaaai የምትከታተሉት የጋቢና ቪዮን የምሽቱ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የጀርመንና የጣሊያን ሀገር ውስጥ ሚኒስትሮች አፍሪካውያን ወደ አውሮፓ የሚያደርጉትን ገደብ የለሽ ፍልሰት ለማስቆም ይረዳ ዘንድ የአውሮፓ ኅብረት በኒጀር በኩል ወደ ሊቢያ የሚያስገባውን ድንበር ለመዝጋት እንዲጥር በመወትወት ላይ ናቸው። በመጪው በጋ ወራትም ከፍተኛ ቁጥር ያለው ስደተኛ የሜዲተራንያን ባህርን ሊያቋርጥ ይችላል የሚል ስጋት አለ። የዘገባው የጄሚ ዲቴምር ነው። መስታወት አረጋው ታቀርበዋለች። የአውሮፓው ኮሚሽን ሚኒስትሮች እንደገለጹት እስካሁን የስደተኞች መሰረታዊ ዝውውርን በተመለከተ የተደረገው ዓለም አቀፉ ትብብር በቂ ባይሆንም የተሻለ መሆን ችሏል። የተባበሩት መንግስታት እንደዘገበው ምንጫቸው ከሳራ በታች ከሆኑት የአፍሪካ ሀገራት 43,000 ስደተኞች ወደ አውሮፓ የገቡ ሲሆን በጸደይና ፀሐያማው በጋ ሲመጣ ቁጥሩ እንደሚጨምር ተሰግቷል። ከ1200 በላይ ስደተኞችም የሜዲትራንያንን ባህር ሲያቋርጡ ህይወታቸው እንዳለፈ ዘግቧል። በጀርመን በየሳምንቱ በሚታተመው ቬልት አምዞን ታግ በተሰኘው ጋዜጣ ላይ የጀርመን ሚኒስትሮች ቶማስ ደ መዚር እና ማርክ ሚኒቲ በሰጡት አስተያየት በመቶ ሺዎች የሚቆጠሩ ስደተኞችን በሊቢያና በሜዲትራኒያን ባህር ላይ በህገወጥ መንገድ ከሚያዘዋውሩ ህገወጥ ደላሎች እጅ ለመታደግ የበለጠ መሰራት አለበት። የአውሮፓው ህብረት ስብሰባ ዋነኛ ዓላማ ሊቢያንና ኒጀርን የሚያዋስነውን ድንበር በተቻለ ፍጥነት ለመዝጋት ነው። ተንቀሳቃሽ የድንበር ተቆጣጣሪና ወታደራዊ የድንበር ጠባቂዎችን በማጠናከር ጥገኝነት የሚያስፈልጋቸውን በሚገባ የሚያጠራ ቡድን ማሰማራትንም ያክላል። የአውሮፓው ህብረት በድንበሮቹ የሚኖሩ ነዋሪዎችን የምጣኔ ሀብት ማሻሻል ላይ የሚውል እርዳታ ለማድረግም ዓላማ አለው። የአውሮፓ ህብረት በጦርነት ሳቢያ ለሚፈናቀሉት ስደተኞች መጠለያ ማዘጋጀቱን ቀዳሚ አድርጓል። የአውሮፓ መሪዎችም በየጊዜው ለሚመጡት ስደተኞች ፈጣን መሰረታዊ እርዳታን ለመስጠት በመረባረብ ላይ ቢሆኑም በደቡባዊው የአውሮፓ ሀገሮች ጣሊያንና ማልታ ላይ እየጨመረ የመጣውን ጫና በመመልከት ሌሎች አማራጮችንም እየፈለጉ ናቸው። የመጠጠል ፖለቲካ አመለካከትን ለማስወገድና ስደተኞቹ አውሮፓ ሳይደርሱ የጥገኝነት ጥያቄዎቻቸው እንዲታዩ የሚያስችል አሰራር ለማስፈ ለማስፈን እየጣሩ ነው። ሚኒስትሮቹ የአውሮፓ ህብረት የድንበር ጥበቃውን በሰሜናዊ አፍሪካ ሀገራት እንዲያስፋፋና ትኩረት እንዲሰጥም በመጠየቅ ላይ ናቸው። ይህ የስደተኞች ጉዳይ የዓለም አቀፍ ተቋማትንም ያሰጋ ሆኗል። ከሳህራ በታች ባለው የስደት ጉዞ ላይ በግልጽ የሰዎች የባሪያ ንግድ እየተካሄደ እንደሆነና በሊቢያም ይህ ድርጊት ተስፋፍቶ እየተከናወነ እንደሆነ ተጠቁሟል። በኒጀር የሚገኘው የዓለም አቀፉ የስደተኞች ድርጅት አይኦኤም እንደዘገበው አፍሪካውያን ስደተኞች በመንገድ ላይ ሳሉና ሊቢያ ከደረሱ በኋላ ይሸጣሉ። የአውሮፓ ህብረት ወታደራዊ ሰራዊት ሰራዊትና የጣሊያን ወታደሮች በጋራ ኦፕሬሽን ሶፊያ የተሰኘ የተጠናከረ የባህር ጥበቃ የህገወጥ ስደተኛ አዘዋዋሪ ጀልባዎችን በቁጥጥር ስር ማዋል እንዲሁም ሜዲትራኒያን ባህር ላይ የተገኙ ስደተኞችን የማዳን እና ወደ መጠለያ የመውሰድ ስራ ላይ ተሰማርተው ይገኛሉ። የነፍስ አድን ስራ ላይ የተሰማሩት ሰዎች እንደሚሉት ይህ የተጠናከረ ሰዎችን የማዳን ስራ ለአዳዲስ ስደተኞች አስከፊውን ጉዞ ከመፍራት ይልቅ በድፍረት እንዲገቡበት ገፋፍቷል። የአውሮፓው ህብረት ወታደራዊ ኃይል እንዲጠናከር ባህር ለማቋረጥ የህገወጥ ደላሎቹ የሚጠቀሙባቸውን ትናንሽ ጀልባዎች በሊቢያ የባህር ዳርቻ ለማጥቃትና ለማሰናከል የአውሮፓው ህብረት እንደ አውሮፓውያን አቆጣጠር በ2015 እቅድ አውጥቶ ነበር። ነገር ግን የአውሮፓው ህብረት ወታደራዊ ባለስልጣናት በጥንቃቄ ተግባራዊ ካልሆነ በስተቀር ከሊቢያ ጦርና ታጣቂዎች ጋር የመጋጨት አደጋ እንዳለው በማስገንዘባቸው ተግባራዊነቱ የዘገየ ሆኗል። የዓለም አቀፉ የስደተኞች ድርጅት ባለፈው ዓመት ብቻ ሩብ ሚሊዮን የሚሆኑት ስደተኞች የሊቢያና የኒጀር ድንበሮችን ማቋረጣቸውን ዘግቧል። የአውሮፓው ህብረት አምስት የስደተኛ መጠለያ ጣቢያዎችን በኒጀር መስርቷል። ጣቢያዎቹ ከፊሉ ሊቢያንና የሜዲትራኒያን ባህርን ለማቋረጥ በሚያደርጉት ጉዞ ከህገወጥ ደላሎች እጅ ለመታደግ ሲሆን፣ ከፊሉ የጥገኝነት ጥያቄ የሚመረመርበት ጣቢያ ነው። i በተከታዩም ዘገባችን የኢትዮጵያውያንና የኤርትራውያንን ስደትና ፍልሰትን ይመለከታል። ኢትዮጵያውያንና ኤርትራውያን ስደተኞች የሚያልፉበትን መንገድ አስመልክቶ እነዚህ ፍልሰተኞቹ ከሊቢያ በጋቢና ተሳፍረው ስለ ሁኔታቸው ይገልጹልናል። በረክሳቲ በምትባል ስፍራ በሕገ ወጥ አዘዋዋሪዎች ታግተው መያዛቸውን የገለጹት ፍልሰተኞች ድንበሮችን እንዴት እንደሚሻገሩና ከዚያም በሊቢያ ያሉበትን ሁኔታ ያብራራሉ። መስታወት አረጋው አነጋግራቸዋለች። ወደ ሊቢያ በተለያዩ ድንበሮች ስደተኞች በመግባት ላይ ይገኛሉ። በዚህ ሳምንት ለደላሎች መክፈል ባለመቻላቸው ምክንያት በሊቢያ በረሃ በአንድ መጋዘን ውስጥ ታሽገው የሚገኙ ኢትዮጵያውያንን አቅርበን ነበር። በየትኛው ድንበር ወደ ሊቢያ እንደገቡ ታውቃላችሁ ወይ ስንል ጠይቀናቸው ነበር። ቻል ይባላል። በሱዳን አርገ ከኢትዮጵያ ወደ ገዳሪ ይባላል፣ ከገዳሪ ወደ ካርቱም፣ ከካርቱም ደግሞ በቻል ደሞ ሚዛን ይገባል። በጣም እየተሰቃየ ነው። በጣም እያሰቃየ ነው። ምንድን ማልኳቸሁ? ዱላ አለ፣ ዱላ አለ። ኮስ ክፈሉ፣ ገንዘብ ክፈሉ፣ እንደዚህ ክፈሉ እያሉ በጣም አቸገሩ። በጣም አሁን እኔ የተሳሰርኩ የአንድ ሶስት ወር አርግ ያለው አዎ እዚህ ደግሞ ዓመት እያደርጋሉ፣ ዓመት ከሶስት ወር እያደርጋሉ፣ ሁለት ዓመት እያደርጋሉ። ሳምንት ወይ እንደዚህ ካልከፈላቸው፣ በዛ በቃ እንደዛ ነው የሚሉን ሁሌ። በቃ እንደዛ እንሰጣቸዋለን፣ አሳልፈን እንሰጣቸዋለን ምናምን ይሉናል። በቃ ዝም ማለት ነው። ከዛ እናለቅሳለን። ና ኧረ ብዙ ችግር ነው። ምን ተወርቶ ምንም አይጨረስም። በጣም ችግር ነው። በጣም ሱዳን ሳለች ወደ ሊቢያ ለመሻገር ሁለት ሺህ ዶላር ከፍላለች በሌሎች ደላሎች በመንገድ ላይ ከተሸጠች በኋላ ደግሞ በአዲሶቹ ደላሎች አምስት ሺ አምስት መቶ ዶላር ተጠይቃለች። እስከምትከፍል ድረስ ሊቢያ በረሃ ላይ በአንድ መጋዘን ውስጥ ከመቶዎች መሰሎቿ ጋር ከታሰረች አስር ወራትን አስቆጥራለች። ከዚህ ቀደም የታሰሩበት መጋዘን የት እንደሆነ እንደማታውቅ ገልጻ ነበር። ዛሬ ያሉበትን ቦታ ትናገራለች። ቆርስ ያለንበት

ከኛ የሚፈልጉት ብር ነው። በቃ ብር ከተፈላቸው፣ ስንት ብር ነው የጠየቁት? አምስት ሺ አምስት መቶ ጣል መውጣት የሚባል ነገር በቃ ተስፋ የሚያስቆርጥ ነገር ውስጥ ነው ያለ ነው። በቃ ምንም ነገር አሁንዳችንም በቃ በዚህ ነው ተሰቃይተን። ስንት ናቸው ደላሎቹ? እንደው ሲገቡ ሲወጡ ካየሻቸው አምስት ስድስት ምስት። የጾታ ጥቃት ደርሶባችኋል እስካሁን ድረስ? ስለምንል እየደበደቡ ምናምን ስለሆነ ነው እንጂ በጣም ጥቃት አለ ግን ያን እንደዚህ እያጎተት ምናምን እንትን ሲሉት፣ እኛ ደግሞ በቃ በጣም እንጣላለን፣ በቃ ይመቱናል። ያንም ምስ እየቻለን እየሰደቡ እየታስቡብን ይሄዳሉ። ያንም ምስ እየቻለን አለን፣ እንግዲህ እና መክፈል ካልቻላችሁ ምንድን ነው የሚያደርጓችሁ? አ በቃ እዚህ ገባሽ? ያለንበት በጣም መጥፎ ሰው ናቸው። በጣም በቃ አውጥቶ መሸጥ ነው። ይሸጥ ይሸጣሉ፣ በቃ ለማለ የሚያርቱ ነው መሸጣቸው። ይሸጣሉ፣ ወይም ደግሞ ኩላሊት አውጥቶ ይሸጣሉ። ገባሽ ዛዚፈጣሪ በተከኛ ጋር በመሆኑ ነው እንደዚህ ያለ ነው ከታሰረ አስር ወር ሆኖታል ትላንት ከቤተሰቦቹ ጋር በስልክ እንዳገናኘው ተማጽኖኝ ነበር ገንዘብ እንዲላክለት ኦሮምኛ ብቻ ነው የሚናገረው አገናኘኝ እያለ አገናኘኝ እሱ ላናግረው ሄሎ ኦሮምኛ ነው የምችለው ኦሮምኛ እሺ ተናገር በኦሮምኛ አኔ ሱንኮ ጌሰገል ለንታ ቤቃ

ብር ክፍል እያለ ነው በናሽ በጣም ነው የሚገርም። እና በጣም ታሞ እዛ ውጭ ነው ያለው። በቃ የት ውጭ ሞቱት እና አስወጡት ወደ ውጭ የሆነ ደም ምናምን በጣም ሰሰሰ የሆነ ነ እንጃ በቃኛ ውስጥ ነው ያለ ነው እሱ። አስወጡት እኮ ወደ እጅ ነው ያደረጉት ወይስ ሕክምና የሚያገኝበት ቦታ ወስደውታል? ምን ሕክምና በቃ እኔ እንጃ። ምንም አናይ ምንም የሚታይ ነገር የለም። በጣም ደወደ ደምስ ምናምን ከዛ ወደ ውጭ ወጣ። እኛ አናየው ጭራሽ። በስንት ሰዓት? እኔ ካናገርኳችሁ በኋላ ትናንትና። አዎ። ለምንድን ነው ገንዘብ አትከፍሉ? እሱ ኮኖ ችግር በቃ ገንዘብ ሁሉ በቃ እንደዚህ ብላቸው ከፈሉ ነው የምንባለው። መጨረሻችንን ወይም መውጫችንን አናውቅም። ብቸኛው ተስፋችን አንድ አምላክ ብቻ ነው። ይኸው ጸሎቱን ተያይዘ ነዋል ብለውኛል በመጨረሻ Thank uh -huh. መስታወትን፣ ለዘገባው እናመሰግናለን። አስተያየቶቻችሁ እየደረሱን ነው። ፌስቡክ አት ቪኦኤ አምሃሪክ ላይ ሄኖክ ካሳ ሰላም ጋቢና ብሏል። እንደምን አለ ሄኖክ፣ እየተከታተልከን ስለሆነ እናመሰግናለን። ሁልጊዜ ደግሞ የምትከታተለን ሀናን ቆንጆ ሰላምታዋን ካቀረበች በኋላ መፍትሄ ሊሆን የሚችለው ያለ መቀበልና መዝጋት ነው ብላለች። ስለ ድንበሩ እያወራች መሰለኝ አናን ቆንጆ። ሌላኛው ደግሞ ሚኪ ሚኪ ነው የሊቢያ ዜግነት ሊሰጧቸው ፈለጉ እንዴ? በሰሜን አፍሪካ ሀገሮች ጥገኝነት እንዴት ነው የሚሰጣቸው? ለዛ ለዛማ አገር ቤት መቀመጥ ምን አለ፣ ሰላም የሌላቸው ሀገሮች ናቸው ብሏል። አለባቸው ደርበው ደግሞ በጣም ስማችንን አልወደደውም መሰለኝ ጋቢና። እንዴት እናንተ ከሹፌር ጎን መቀመጥ ስትወዱ ይቀየር ብሏል። ለነገሩ አስተያየትን እንቀበላለን። ስሙ ደግሞ አሪፍ እንደሆነ አንተም ታውቀዋለህ፣ እንደምትወደው እርግጠኛ ነን። በጣም ነው የምናመሰግነው። አስተያየቶቻችሁ ሁልጊዜም ቢሆን ፌስቡክ አት ቪኦኤ አማሪክ ላይ ይድረሱን። አየር ላይ እናበቃለን። አሁን ሙዚቃን ጋብዛችሁ የአፍሮን ሰንበሬን ነበር ስናስደምጣችሁ የቆየ ነው። እንግዲህ ሄኖክ ጸፍር ነበር። በታ ዲጄ ፋትሱ እናመሰግናለን። የጋቢና ዲጄ ሞቅ ሞቅ ያደርገዋል ጋቢናውን ሁሉ እናንተም በዚህ ጋቢና ተሳፍራችሁ አብራችሁን በፌስቡክ በቀጥታ አት ቪኦኤ አምሀሪክ ላይ እንደዚሁም ደግሞ በቀጥታው ስርጭታችን ስለተከታተላችሁ እናመሰግናለን። ዝግጅታችን በዚሁ ተጠናቋል። በፌስቡክ ቪኦኤ አምሀሪክ፣ በትዊተርም እንዲሁ ጋቢና ሀሽታግን ከፊት በመጠቀም ሀሽታግ ጋቢና ቪኦኤን አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸነው ጽዮን ግርማና ኖክሰማግዘርነን ዝግጅታችንም በቴክኒክ ያቀነባበረው ሞክ ቢሊያ ነው። ከጋቢና ዲጄ ዲጄ ፋሱ ጋር በመሆን እንሰናበታለን። ዳን ክራፍተንም የስርጭት መሀንዲሱ አብሮን ነበረ። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። ሰንበሬ